የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ22 በ25 እና በ30 ሜትር ማን በየቀኑ ከምሽቱ 3 ከ4 ሰዓት የሚያስተላልፈውን የአንድ ሰዓት ዝግጅቱን አሁን ጀመረ። ከገቡት ኃይሎች ውስጥ እንደመራለን በሚል ሲገቡ ሊደመሩ የገቡ ናቸው? ወይንስ መደመርን እንደ ሽፋን ተጠቅመው ገብተው ከዚህ ቀደም የመራ ምግትን ዓላማ ሊያስፈጽሙ የገቡ ናቸው? በፊት አመራር ላይ ከነበረው ኃይል ጋር ግንኙነት አላቸው የላቸውም? የሚለው በጥልቀት ሊዳሰት ይገባል። አቶ ጌታቸው ተፈራ በዘመነ ደርግ የደህንነት ሚኒስትሩ የቅርብ ረዳትና የጽህፈት ቤት ኃላፊ የነበሩ የያኔው የደህንነት አሰራር ምን ይመስል ነበር? ሰፋ አድርገው አጫውተውናል። አብረውን ያመሻሉ። ዘመናዊ ትምህርት በኢትዮጵያ የንጉሤ አክሊሉ ተከታታይ ዝግጅት። የፋይናንስ አገልግሎት አማካሪዋ የቲሳቱ ዛሬም አብራን ነች። የተከበራችሁ አድማጮች፣ በእኛ በኩል የፈረንጆቹን 2018 ዓ ም ዛሬ አገባደን። የዛሬ 15 ቀን ስንገናኝ 2019 በመሆኑ እናም ዛሬ እንኳን እንኳን እንባባላለን የአዲስ ዓመት ሙዚቃም በርከት አድርገን እንዝናናለን። መሆኑን ግን እንደምን ሰነበታችሁ? የረፍት ጊዜያችሁ ከእኛ ጋር አዝናኝ እንደሚሆን ተስፋ እናደርጋለን። እናም ከዛሬ ታህሳስ 21 2011 ዓ ም ዝግጅታችን ጋር አብራችሁን ትቆዩ ዘንድ ከአቀናባሪያችን ንጉሱ ታምሬ ጋር አዘጋጅና አቅራቢዎቹ እኔ አሉላ ከበደና እኔም አዲሱ አበበ በማክበር ጋብዘናችኋል። ከምሽቱ የዓለም ዜና ለጥቆ እንመለሳለን። እንዳት ሄዱ እንደምናመሻችሁ አድማጮቻችን፣ ዜናውን የማነብላችሁ አዳነች ፍስሐዬ ነኝ። ትላንት በኮንጎ ዲሞክራሲያዊ ሪፑብሊክ ብሔራዊ ምርጫ ተካሂዷል። በምርጫው ሂደት ተደጋጋሚ የማዘጌት ሁኔታና መሰናክሎች እንዲሁም የማጭበርበር ክሶች ሲታከሉበት ቆይተዋል። በትላንቱ ምርጫ በሚሊዮኖች የሚቆጠሩ ዜጎች መርጠዋል። በምርጫው ወቅት ትርምስ፣ ግራ መጋባትና ቁጣ ይንጸባረቅ እንደነበር ተዘግቧል። አብዛኞቹ የኮንጎን ጉዳይ የሚከታተሉ ተንታኞች ትርምስ እንደሚኖር ገምተው ነበር። እውነትም አልተሳሳቱም። በተለይም በመዲናይቱ ኪንሻሳ በምርጫ ጣቢያዎች የመዘጊት ሁኔታ ስለነበረ በመቶዎች የሚቆጠሩ መራጮች በምርጫ ኮሚሽኑ ላይ ቁጣ አሰምተዋል። ከስልጣናቸው እንዲነሱም በጩኸት ጠይቀዋል። በፀጥታ ጥናቶች ተቋም የሚሰሩት ተንታኝ ስቲፍኒ ወልተርስ የሚያሳስብ ትርኢት ነበር ብለዋል። የምርጫ ማካሄዱን ወጪ ሙሉ በሙሉ የቻለው መንግስቱ ራሱ መሆኑን ገልጸው የውጭ ታዛቢዎች መግባትን በግልጽ ተቃውሟል ሲሉ ለአሜሪካ ድምፅ ተናግረዋል። የዩናይትድ ስቴትስ ከፊል መንግስታዊ ሥራ ከተዘጋ ዘጠነኛ ቀኑን በያዘበት በአሁኑ ወቅት ፕሬዚደንት ዶናልድ ትራምፕ ለድንበር ጥበቃ ያስፈልጋል የተባለው የገንዘብ ሐሳብ መቅረብ እንዳለበት ትላንት ቅዳሜ ጫን አድርገዋል። ትላንት በትዊተር ባስተላለፉት መልእክት ዲሞክራቶች ከፊል የመንግስት ሥራ መዘጋትን ለማቆም የሚያስችል ሀሳብ ማቅረብ ይኖርባቸዋል ብለዋል። ዲሞክራቶች መጥተው በድንበር ጸጥታ ላይ መደራደሪያ ሀሳብ እንዲያቀርቡ ዋይት ሀውስ ቤተ መንግስት ሆኜ እየጠበቁ ነው የሚል መልእክት አስተላልፈዋል። ለባጀቱ ፍጥጫ ምክንያት የሆነው ፕሬዚደንት ትራምፕ በዩናይትድ ስቴትስና በሜክሲኮ ድንበር ላይ ግንብ ለመስራት አምስት ቢሊዮን ዶላር እንዲመደብ ይፈልጋሉ ዲሞክራት የምክር ቤት አባላት ግን በአጠቃላይ የድንበር ጥበቃ ጉዳይ ላይ መጠነኛ የባጀት ጭማሪ እንዲኖር ይፈልጋሉ። ግንብ እንዲሰራ ግን አይደግፉም። ትራምፕ ባለፈው አርብ በትዊተር ባስተላለፉት ተከታታይ መልእክት ደግሞ የዩናይትድ ስቴትስ ምክር ቤት ለግንብ መስሪያ ገንዘብ የማይመድብ ከሆነ ከሜክሲኮ ጋር የሚያዋስነውን ድንበር ለመዝጋት ዝተዋል። ለሆንዱራስ፣ ለጓታመላና ለኤልሳልቫዶር የሚሰጠው የእርዳታ ገንዘብ ለመቀነስም ዝተዋል። ባንግላዴሽ ዛሬ ጠቅላላ ምርጫ ባካሄደችበት ወቅት ቢያንስ 12 ሰዎች ከምርጫ ጋር በተያዘ ግጭት ተገድለዋል። እስካሁን ባለው ጊዜ የታዩት ውጤቶች እንደሚያመለክቱት ከሆነ አዋሚ ሊግ የተባለው የጠቅላይ ሚኒስትር ሼክ ሐሲና ፓርቲ እየመራ መሆኑ በግልጽ ይታያል። ተቃዋሚዎች ግን መራጮችን የማስፈራራት ተግባር ነበር፣ ምርጫው የተዛባበት ሁኔታም አለ ይላሉ የተቃዋሚዎች ውህደት መሪ ካማል ሁሴይን ዛሬ የተካሄደው ምርጫ አስቂኝ ነበር ካሉ በኋላ ውጤቱ ተቀባይነት አያገኝም ብለዋል። የፈረንሳይ የዜና አገልግሎት በዘገበው መሰረት በመላ ሀገሪቱ ስድስት መቶ ሺህ ወታደሮች የተሰለፉበት ከባድ የጸጥታ ጥበቃ የተደረገ ቢሆንም በምርጫው ዘመቻ ወቅት በገዥውና በተቃዋሚ ፓርቲዎች መካከል ሲካሄድ የቆየው ግጭት በምርጫው ቀንም ቀጥሏል። በዩናይትድ ስቴትስ የሚመራ የጥምረት ኃይል እንደ አውሮፓ አቆጣጠር ከ2014 ዓ ም አንስቶ በአራት ዓመታት ውስጥ ማለት ነው፣ እስላማዊ መንግስት ነኝ በሚለው ጽንፈኛ ኃይል ላይ በኢራቅና በሶሪያ ሲያካሄዳቸው በቆዩት የአየር ድብደባዎች ከአንድ ሺህ በላይ ሲቪሎች ተገድለዋል። በአየር ድብደባ ስለደረሰው ጉዳት በየወሩ በሚቀርቡት ዘገባዎች መሰረት በአራት ዓመታት ውስጥ 1139 ሲቪሎች ማለቃቸውን ጥምረቱ አረጋግጠዋል። የጥምረቱ ኃይሉ በአራት ዓመታት ውስጥ 31406 የአየር ድብደባዎች ያካሄደ ሲሆን በዚያን ጊዜ ቢያንስ 1139 ሲቪሎች ህይወታቸውን አጥቷል ይላል ዘገባው። ሲቪሎቹ የተገደሉት ሆን ተብሎ እንዳልሆነም ሳይገልጽ አላለፈም። በዘገባው አያይዞም በዛኑ ወቅት ወደ 8 ሚሊዮን የሚጠጉ ኢራቃውያንና ሶሪያውያን እስላማዊ መንግስት ነኝ ከሚለው ኃይል አገዛዝ ነጻ ወጥቷል ይላል። የሰሜን ኮሪያው መሪ ኪም ጆንግ ኡን ለደቡብ ኮሪያው ፕሬዚደንት ሙን ጃይ ኤን ዛሬ በላኩት ደብዳቤ በአዲሱ ዓመት ሁለቱም መሪዎች ተጨማሪ የሰላም ንግግሮች እንዲያካሄዱ ጥሪ አድርገዋል። የደቡብ ኮሪያው ፕሬዚደንት ቃል አቀባይ ዛሬ ሰው ላይ ለጋዜጠኞች በሰጡት መግለጫ ኪም የሞቀ የአመት ማብቂያ መልእክት ካስተላለፉ በኋላ በመጪውም ማክሰኞ በሚገባው አዲስ አመት ወቅት ስለ ኮሪያ ልሳነ ምድር ሰላምና ብልጽግና ለመነጋገር ከፕሬዚደንት ሙን ጋር በየጊዜው መገናኘት እንደሚፈልጉ መግለጻቸውን ጠቁመዋል። የሁለቱ ኮሪያዎች መሪዎች በያዝነው አመት ማለት በ2018 ዓ ም ሶስት ጊዜ ተገናኝተው ተነጋግረዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። ለራዲዮ መጽሔት ዝግጅት ተመልሰናል። በድጋሚ መልካም ምሽት የምንመኝላችሁ አሉላ ከበደና አዲሱ አበበን እንኳን ከዘመን ዘመን ተው፣ ተው፣ ተው አሉላ፣ ሀፒ ኒው ይር ነው የሚባለው። ልክ አዲሱ 2019ን ልንቀበል ሁለት ቀናት ብቻ ናቸው የቀሩን። እናም መልካም አዲስ ዓመት በዓሉን ለምታከብረው አድማጮቻችን በያላችሁበት፣ በአንተም አዲሱ፣ መልካም አዲስ ዓመት It's the most wonderful time of the year. With the kids jingle-belling and everyone telling you be of good cheer. It's the most wonderful time of the year. It's the hap happiest season of all. With those holiday greetings and gay happy meetings, when friends come to call, it's the ha happiest season of all. There'll be parties for hosting, marshmallows for toasting, and caroling out in the snow. Yeti satu zarem abranich, gan lemat te kalyaui <laughs> taqinno. Bal foskistay taqinno lundem tausta usau. በአንተ ጥያቄ ነበር የገታ ነው። ይህን የገንዘቡን ጉዳይ በተመለከተ ጥሩ ነው አሉ ያነሳኋቸው ጥያቄዎች። እኔም አንድ ላንሳና ወደ ቤተሰብ ጉዳይ እንመልስሻለን። ቤት ለመግዛት የሚፈልጉ ሰዎች አንቺ ጋር ይመጣሉ ለምክር። ብዙ ጊዜ እዚህ አካባቢ ከእኛም ከኢትዮጵያውያን የምናየው ባልና ሚስት ቤት ሲገዙ ሁለቱም ውል ውስጥ ስማቸው የማይገባበት ጊዜ አለ። አንድ ላይም በሚሆኑበት ጊዜ ደግሞ ምን ማድረግ እንዳለባቸው ይህን የተመለከተ ምክር በግልጽነት ተነጋግሮ የጋራ ኑሮ ነውና ሕይወት አጭር ነች እና አንዱ ካንዱ ደብቆ የሚያተርፈው ነገር የለም ነው። በዛ ምን ገጠመሽ፣ ምንት ያለ ብዙ ጊዜ እንደዚ አይነት በባልና ሚስት ሆነው ሲመጡ አንዳንድ ጊዜ ጠቀሜታም ጉዳትም ያለበትን ሁለቱንም እንነጋገራለን። ጠቀሜታው ምንድን ነው? በባልና ሚስት ሲባል እንግዲህ ሁለት ሶስት አይነት የባለቤትነት አይነት ስላለ ቤት ስገዛ በፓርትነርሽፕ የምትገዛው አለ። ዝም ብሎ ወንድማማቾች ሆናችሁ ብትገዙ አንዱ ሲሞት የዛ የሟች ሌላ እነሱን ወራሽ ብሎ ያለውን የመዘገበው ነው እንጂ ወደ ሌላው አይተላለፍም። የባልና ሚስት ሲሆን ግን አንደኛው ሲሞት ቀጥታ ወደ ሌላኛው ስለሚተላለፍ ቴናንት ባይንታይሪቲ ተብሎ የሚጠራው ነውና እሱን አይነት ቢወስዱ በአደጋ ጊዜ ላለው፣ በሞት ጊዜ ላለው ነገር ይጠቅማል። በእርግጥ ያቀለዋል እንጂ ሴትዮዋም ሆነ ሰውየው በሞቱበት ሰዓት የሚታጣ ነገር የለም በንብረቱ ላይ። ግን ጠቀሜታው ምንድን ነው? አንዳንድ ሰዎች በጣም አይምሯቸው ቁጥርና ንግድ የሚገባቸው ሰዎች የሆኑ እንደሆነ ለብቻ ለብቻ በምታረጉበት ጊዜ ለምሳሌ አንድ ባልና አንድ ቢስ ለብቻቸው በሚያደረጉበት ጊዜ እሷም በራሷ ሶሻል ሴኪሪቲ ቢያንስ ቢያንስ እስከ 11 ድረስ ቀደም ብሎ ባለው ሕግ እስከ 11 ድረስ በአንድ ሶሻል ሴኪሪቲ 11 ቤቶች ድረስ ልትገዛ ትችላለች። እሱም 11 ይገዛል። እና የንግድ አመለካከታቸው አንድ አይነት የሚሄድ ሰዎች ከሆኑ 22 ቤትን ለመያዝ እድል ይከፍታል። ሁለተኛ ነገር ደግሞ የአንደኛው ሰው ገዝቶ አሁን እንዳለፈው ጊዜ የነበረው የኢኮኖሚ ችግር በሚመጣበት ጊዜ የማይችሉበት ከስራ ቢባረር መክፈል ቢያቅተው ክሬዲቱ ይጎዳል፣ አይደለም። ክሬዲቱ ሲጎዳ ግን እዛ እዳውን የወሰደው ሰው ላይ ስለሆነ ያ ነገር የሚያርፈው የሚቀጥለው ጊዜ እዳው ውስጥ ባልገባው ሰውና ና ክሬዲቱ ባልተጎዳው ሰው የመግዛትን እድል ይከፍታል። ስለዚህ ጉዳቱ ይህን ያህል አይደለም፣ ጥቅሙ ነው የሚበልጠው በእንደዛ አይነት ሁኔታ። ምክንያቱም እዚህ ሀገር በህጋዊ ደረጃ ተጋብተህ እስከ ኖርክ ድረስ ምንም ይሁን ምንም አላስገባሁትም ብትል ወይም ባል አላስገባሁትም፣ ዋጋ የለውም። ያው ዞሮ ዞሮ የማሬጅ ሰርቲፊኬት ስላላቸው በኩል ከፍሎ የሚሸኝ ስርዓትና ደንብ ስላለ ችግር የለም። ግን ብዙም ባይሆን እያጋጥማል። አንዳንድ ጊዜ የማይመርጡበት ጊዜ አለ ሚስቶች ወይም ባሎች። እንደገና ደግሞ ሴትል ሲደረግ ቁልፉን ለመቀበል ሲመጡም ደግሞ አንዳቸው የማይመጡበት ጊዜ አለ። አንዳንዴ ለምኑም ውስጥ ባለመኖር ሊሆን ይችላል። አንዳንዴ ደግሞ በስራ ወደ ሌላ ሀገር ሲሄዱ ፓወር በተርን የሚባል አለ። ውክልና ለሌላው ሰው ከሰጠ ያ ሰው የሁለቱንም ፈርሞ ይወስዳል ማለት ነው። እዛ ጠረጴዛው ላይ ከጠበቃው ጋር ውክልናን ብታነሽ ይቅርታሉ፣ ውክልናን ብታነሽ ለምሳሌ እዚህ ሀገር ሆኖ በውክልና የሚሰራ አለ ኢትዮጵያ ደግሞ ያለውን ንብረት ውክልና የሚሞል እሱንም አብረሽ ታማከል ትሰሪያለሽ አልሰራም ግን ወደ ጠበቃ ልካቸዋለሁኝ ውክልና ሲሆን አገር ቤት ሆነው ለምሳሌ መግዛት የሚፈልጉ ሰዎች አሉ እዚህ በሚገዙበት ጊዜ መምጣት የለባቸውም እዛው ሆነው በአሜሪካን ኤምባሲ በኩል ኢትዮጵያ ያለው አሜሪካን ኤምባሲ ኖተራይዝ አድርጎ የሚፈርሙትን የሚከፈለውን ክፍያ ከፍለው ሊመጣ ይችላል በኢሜል ስለዚህ ውጭ ሜትም ሆነው ማድረግ ይችላሉ በነገር ላይ አሁን እዚህ ቨርጂኒያ አካባቢ ያው የዚህ የሪል ስቴት ጉዳይ በጣም በከፍተኛ ሁኔታ እየታየ ነው። አሁን አማዞን ወደ ቨርጂኒያ ክሪስታል ሲቲ እየመጣ ስለሆነ ሌሎች ከተሞች ላይ የመጣው የዋጋ እድገት እዚህም ስለሚጠበቅ ሲያትል፣ ዋሽንግተን ውስጥ ከዚህ ቀደም ገብቶ ከፍተኛ ከ73 እስከ 87 ያህል በዛ ግምት ውስጥ ያለ ፐርሰንት ወደ ላይ ወጥቷል ዋጋውና ብዙዎች በጉጉት ሁላችንም እንጠብቃለን። ቤት ያዙ ሰዎች እንኳን ደስ ያላችሁ የሚባሉበት አይነት ሁኔታ ነው። ቤት ላለያዙ ደግሞ ፈጠን ብለው ኢንተረስት ሬቱ ከመጨመሩ በፊት መግዛት አለባቸው። ግን በዚህ ውስጥ ደግሞ አንድ ላሳስብ የምፈልገው ነገር መግዛት አንድ ነገር ነው። በጣም ብዙ ወደ ላይ ወደ ታች ተወጥቶ ነው ደግሞ ያ ሞርጌጅ የሚከፈለው። ግን ብዙዎች የሚያምኑት አንድ ነገር በሆን ቤቴ ወደ ሌላው ሰው ወደምፈልገው ባልም ይሁን ለሚስቱ ሚስትምትሁን ለባሏ ወይም ለልጆች አልፎ የሚሰጠው በቃ ዊል ስላለኝ ይሰጣል ብለው የሚያስቡ ሰዎች አሉ። እና ባለፈው አመት ነቨር ቱሌት ወይም በፍጹም አልዘገዩም የሚል አመታዊ ፕሮግራም አለኝ እና እዛ ላይ ጠበቃ አምጥቼ ትምህርት ሲሰጥ አብሬ ከጋበዝኳቸው ሰዎች ጋር የተማርኩትን ነው አሁን ምገልጸው፣ ምክንያቱም የጥብቅና ኤሪያ ስለሆነ፣ ግን በትምህርት ደረጃ ያገኘሁትን ነው ሼር ማድረግ የምፈልገው ሰዎች ዊል ኖሯቸው፣ ግን ሊቪንግ ትረስት ተብሎ የሚጠራው በህይወት እያለ ምታሰራው አለ ሊቪንግ ትረስት የሚባል እና ሊቪንግ ትረስት ከሌላቸው ፔይዶፍም ሆነ ምንም ሆነ ለማስተላለፍ እነሱ በልባቸው እንደ ሀገራችን ይሰራል ብለው የሚያስቡት ነገር አይደለም። እዚህ ሊቪንግ ትረስት ከሌለ በፍርድ ቤት በፕሮቤት ዲቪዥን ገብቶ ረጅም ሰዓት አሁን በአምስት ዓመቷ የጨረሰች ልጅ አለች፣ አሜሪካዊት ወጣት አያቷ የተከፈለ ቤት ጥለውላት ሄደው ፎርት ዋሽንግተን ሜሪላንድ ውስጥ መሸጋገር አልቻለም፣ ሊቪንግ ትረስት ስለሌለ። ስለዚህ አሁን እሷ ያየችው ፈተና ከባድ ትምህርት ስለሆነ ማንም ሰው ያለ ሊቪንግ ትረስት ቤት እንዳይሰጠኝ የሚለውን ነገር ነው። እናቷ አለች። አሁን እናቷ ቤት አላት። አሜሪካኖች ናቸው እና ፕሊስ ይህንን ነገር ሊቪንግ ትረስት ከሌለው እንዳትሰጭኝ ይምሩ፣ እና ይሄ ቀላል ነገር አይደለም። ስለዚህ እኛ እንለፋለን። ብዙ ጊዜ በሞት ሰዓት፣ በተለያዩ አደጋዎች ሰዓት ስታይ ሰው ለፍቶ ለፍቶ መንግስት ይወስደዋል፣ ይታሸጋል። የታሸጉ ቤቶች አሉ የምናውቃቸው በቅርቡ በአደጋ የሞቱ ኢትዮጵያውያኖች እዚህ አካባቢ ቤቱ የት ነው ያለው? ያቺ ሴት ወይም ያ ሰው እኮ ስንት ዓመት ሙሉ ሲለፋ ነው። ስምንት ሰዓት ይስራ፣ አስራ ስድስት ሰዓት ይስራ፣ ሞርጌጇ እንዳትጎል ክሬዲቱ እንዳይስተጓጎል ያችን ቤት ላለማጣት ብዙ ፈተና ከፍሎ ዋጋና ፈተናውን አልፎ ቤቱን ከፍሎ አቆይቷል። ግን በአሁኑ ሰዓት የታሸጉ ቤቶች አሉ፣ ምክንያቱም በስነ ስርአቱ የተቋጨ ነገር የለም። ዊል አለ በየራስጌውና በየሴፍ ዲፖዚቱ ዊል አለ። ዊል ዝርዝሩን ነው የሚነግረው። ብሏል ሰውየው ወርቅ አለው፣ ቤት አለው፣ መኪና አለው፣ ይሄ አለው። ከዛስ በኋላ ወራሾቹ እከሌ ነው ብለህ ብትል፣ አይ እሱም ሊኖር ይችላል። እሱስ ልጅ መሆኑን በምን እናቃለን? ያቺኛዋስ ሚስት መሆኗን በምን እናቃለን? ይሄ ሁሉ መጣራት ስላለበት በሊቪንግ ትረስት ውስጥ ቢያካትተው፣ እያንዳንዱ ሰው ልክ እንደ ልብሱ እናት ሞተች አባት ሞተ ልብሱን እያወጣ የምወደው ለማስታወሻ ይሄን ነው የምወስደው ብሎ መውሰድ እንደሚችለው መውሰድ ይችላል። ስለዚህ ያንን ማድረግ ይችላል። ብዙ ሰው ስለዚህ ሊቪንግ ትረስት ኢዝ ቨሪ ኢምፖርታንት በዛ አጋጣሚ እንዲያውቁም ይፈልግ ቃሉ ላ ታጠቃልላለህ አንድ ቅድም ስላነሳሁት በልጆች በኩል ያለው በማዘር ስዴ ያጋጠመውን ነገር እያሳየች ነበረ። ልጇ ጀግና ብሎ ሲኤንኤን ሂሮ የሚባሉ አሉ በየአመቱን ምናልባት እንደ ኢትዮጵያውያኖች ተሰብስበው አንቺን እዛ ማቅረብ ማድረግ አለባቸው። ግን በምን ምክንያት ነው እሱን እስቲ ንገሪን። ልጅሽ አንቺ ነች ጀግና የብሎ ያለበትንና ማደርስ ደለት ሁለቱም ስጠይቃቸው አይቻለው እና ቅድም አይተናል። ትምህርት ቤታቸው ውስጥ ዩኒፎርም ለብሰው የተለያዩ ትርኢቶች በሚያሳዩበት ሰዓት ከአንቺ ጋር ደቂቃዎች ውስጥ ግራና ቀኝ በልጆች ታጅበሽ ተመልክተን፣ እውነት ነው? አዎ ሂሮ ያለው ትምህርት ቤት ሲከፈት እንግዲህ መጀመሪያው ሳምንት ላይ አስተማሪዎቹን ወላጆች እንዲተዋወቁ እዚህ ሀገር ይደረጋል እና እዛ በምንሄድበት ጊዜ እያንዳንዱ ልጅ የጻፈውና የሰራው በትልቅ ቦርድ ላይ የተሰራ ነው የበር ግማሽን የሚያክል ና እዛ ላይ የሚፈልጉትን ነገር ነው የሚጽፉት። እና እሱ ሚት ማይ ሂሮ ማይ ማሚዝ ማይ ሂሮ ብሎ ነው የጻፈው። እና እኔ ለራሴ ደነገጥኩኝ የዛን ቀን እሱን ሳይ፣ እሱን ያየሁ ቀን ነው በቃ እነዚህ ልጆች አለማቸው በእኔ ዙሪያ ላይ ነው። እና እኔ በምንም አይነት አሁን ካለውበት መጨመር እንጂ ሸርተት ብዬ ወደታች መሄድ እንደማልችል ኮንፈርም ያደረገልኝ ማይ ማሚዝ ማሄሮ የሚለው ንግግር ነው። እና እዛም ያው የሚማሩበት ትምህርት ቤት ትልቁን ልጄን ከስምንተኛ ክፍል ጀምሮ ትንሹን ልጄን ደግሞ ከሰባተኛ ክፍል ጀምሮ ነው ፎርክ ዩኒየን ሚሊተሪ አካዳሚ ይባላል። ብዙ የአእምሮ ሰላም ያለበት ቦታ ነው ለወላጅም ለልጆችም። አካዳሚ ካሊ በጣም ነው ልጆች የሚኮተኩቱት። የትምህርት ቤቱ አላማ ወይም ሚሽን ወይም ሞቶ ማይንድ ባዲ እና ስፒሪት ነው የሚለው። ስለዚህ ሁሉም አለ አእምሯቸው በጥሩ እውቀት ይመገባል። ሰውነታቸው ሚሊተሪ ቤት ስለሆነ በጥሩ ስፖርት ይጠበቃል። መንፈሳዊ ትምህርት ቤት ነው። በሳምንት ሶስት ቀን መንፈሳዊነት ግድ ነው አለ በትምህርት ደረጃ ተሰጥቶት ግሬድ የሚሰጠው ነው። እና እዛ ትምህርት ቤት ነው የሚሄዱት። እና በነገራችን ላይ እኔ ብቻ ሳልሆን እንደ እናት ማንኛውም ኢትዮጵያዊ ኮራ የሚችልበትን ስራ ሰርቻለሁ ብዬ አስባለሁ። ያው ያለኝን ለዓለም ባለ እዳ ነኝ ብዬ የማስበውን ነገር በጥሩ ሁኔታ በምችለው አቅም ያስረክባለሁ ብዬ ነው ውስጤ የሚሰማኝ። ምክንያቱም እነዚህ ልጆች እዛ በሚሄዱበት ጊዜ ያገኙት ነገር ይሄ አሁን ለምሳሌ የወንድነት ነገር እናት ሆነ ስታሳድግ ለምሳሌ ከወንድ ምንድን ነው የሚጠበቀው የሚለውን ነገር እነዚህ ሰዎች በአጋጣሚ ሆኖ ትምህርት ቤቱ የወንዶች ብቻ ትምህርት ቤት ስለሆነ እንዴት ሆኖ ወንድ ልጅ መኖር እንዳለበት ይነገራቸዋል፣ በመንፈሳዊ ህይወታቸውም በምድራዊ ህይወታቸውም። ትምህርት ቤቱ የመቶ ሀያ ዓመት ታሪክ ያለው ነው። የመጀመሪያው ኢትዮጵያውያን ዝርያ ያላቸው ልጆች ናቸው ከዛ ትምህርት ቤት። ከዛ ውጪ ደግሞ ከትምህርት ቤት ተመርቆ መውጣቱ ብቻ ሳይሆን በመቶ ሀያ ዓመት ዘመናቸው ከአንድ ቤት ሁለት ልጅ መጥቶ በአንድ ቀን ናሽናል ኦነር ሶሳይቲ ዲፕሎማ የወሰደ ልጅ የለም። እና በኢትዮጵያዊነቴ፣ በሴትነቴ ልስራ ብዬ ያልኩትን ነገር እግዚአብሔር ባርኮ ይሄንን አድርጌ ልጆቼን ለዚህ ለከፍተኛ ደረጃ ማብቃቴ በጣም ደስ ይለኛል። ለሌላውም ሰው እጅግ ኩራት የሚሰጥ ነገር ነው። ሰብሰብ ባለ ሁኔታ እንድታጠቃልል አሉላ የመጨረሻ ጀማሪነት ጨረሻለስን እስካሁን የተነጋገርንባቸው ጉዳዮች የበለጠውን በዚህ በዩናይት ስቴትስ ለሚኖሩ ትርጉም ይሰጣሉ በቀጥታ ከሕይወታቸው ጋር ይዛመዳሉና በእርግጥ የሚወሰዱ የሚቀሰሙ ትምህርቶች አይጠፉም። ለየትኛውም ዓለም ላለ ሰፋ ላለው ወደዛ ለሚወስደው በፍጥነት የሚመለስ ግን መሰረታዊ ጥያቄ ላንሳለሽ። በቀደመ ፕሮግራማችን ላይ ጠቆም አድርገን ነበር። ይሄ የህይወት መንገድን ምርጫ ማድረግ አሁን ልጆች ላይ እንደምትዩ ያለ ሌሎችን ለማስተማር በምትሞክሪው አመታዊ ዝግጅቶች እንዳሉሽም ነግረሽናል። በተለያዩ ጊዜ ደግሞ ትምህርታዊ ነገሮችን የማድረግለ ከመደበኛ ስራሽ ያለፈ መሆኑ ግልጽ ነው። መደበኛ ስራሽ ላይ ሊጠቅምሽ እንደሚችል ብዙ ደንበኞች፣ ሌላ ደንበኛ ይዘው ሁሉ እንዲፈልጉሽ ማድረጉ አይቀርም፣ በእሱ መንገድ መጥቀሙ አይቀርም ግን ይሁነኝ ብለሽ ማድረግሽ የህይወት ፍልስፍና አለበለው የህይወት መንገድ አንድ የመረጥሹ ነገር ያለ ይመስላል። እና የትኛውም አካባቢ ላለ ተመልካች ሆም ብለሽ ይህን መንገድ እንዴት መረጥሽ? ምን ገፋፋሽ? ምን ሳገኘሽበት? በተለያየ ሁኔታ በስጋ ዝምድና የማይዛመዱኝንም ሰዎች አምጥቼ እዚህ የተለያየ ህይወት ውስጥ እንዲገባ ያደረኩበት ጊዜ አለ እና ሳደርግ፣ ስሰጥ ሰዎች ፊታቸው ላይ የሚታየው ነገር ለኔ የሚሰጠኝ ደስታ አለ። ሁለተኛ ነገር ደግሞ በአለም ላይ ስኖር መመሪያ ያለኝ ለምን እንደመጣሁኝ 100 ፐርሰንት አውቀዋለሁ ማለት ሳይሆን ስንኖር ግን በእግዚአብሔሩም በምድራዊውም በሰማዩም ብቻ የሚጠበቅብን ነገር አለ እና ማግኘት መፈለግ አንድ ነገር ነው። ግን የሚያስፈልጉትን ነገሮች ደግሞ ማሟላት ግዴታ እንደሆነ አድርጌ ነው ማስበው። ስለዚህ ሰዎች እንዲደሰቱ የምፈልግ ከሆነ ከእኔ መሰጠት ያለበት ነገር አለ። እነዚህን ሰዎች ሰውን ማነጽ ነው በአለም ላይ ትልቁ የስራ አንዳንድ ጊዜ ወስ ቢግስት አቺቭመንት ኢንዮር ላይፍ ብሎ ሲጠይቁ ለምሳሌ ሰው ወደ ላይ ወደ ታች ምናምን ብሎ ሲያይ ትልቁ ስኬት ሰውን አምጥተ ለዓለም ብዙ ነገር መፍጠር የሚችል ሰው አስረክቦ መሄድ ቀላል ነገር አይደለም እና ትልቁ ስኬት ያ ስለሆነ የራስህን ልጅ ብቻ አይደለም የሰው ልጅ ሊሆን ይችላል አድልት ሊሆን ይችላል። ብቻ እኔ ቸገረኝ፣ መንገዱ ጠፋብኝ ለሚለው ሰው ሳሳይ የዓለምን ዕዳይን እንደከፈልኩ ነው የምቆጥረው እና ትልቅ ትልቅ ስራ ነው ብዬ ስለማስብ እሱን እንደ ትልቅ ነገር ነው ያየሁት አድማጮቻችን በጣም እናመሰግናል አብራቸውን ስለቆያችሁ ዛሬ ከየቲ እሳቱ ጋር ሰፋ ያለ ውይይት አድርገናል ምናልባት ወደፊት እንዳስፈላጊነቱ እንመልሳለን ዩቲዩብ ላይ የሚታዩ ይህን መሰል ትምህርታዊ ተመልካቾቻችን ዩቲዩብ ላይ በስሟ ብትፈልጉ ታገኛላችሁ Last night I took a walk in the snow. Couples holding hands, places don't go. Seems like everyone but me is in love. Santa, can you hear me? I sign my letter back with a i ከጌታቸው ተፈራ ጋር ወዳደረግ ነው ቀጣዩ ውይይታችን እንሻገራል። መልካም ትውልዴ አዲስ አበባ ከተማ ውስጥ ነው። የመጀመሪያ ደረጃ ትምህርቴንም ሁለተኛ ደረጃ ትምህርቴንም ያጠናከኩት እዛው ነው። መጨረሻም በቀዳማ ሻፌ ዩኒቨርሲቲ ገብቼ የመጀመሪያ ዲግሪዬን ይዤ ወጥቻለሁ። ወደ ስራ አለም ከገባው በኋላ በቀጥታ የአገር ደህንነት ጥበቃ ሚኒስተር ተብሎ የሚጠራው መስሪያ ቤት ውስጥ ነው የገባሁት። ከዩኒቨርሲቲ ከጨረስኩ በኋላ ምን ያጠኑ? ዩኒቨርሲቲ ፖለቲካል ሳይንስ ነበር። እንደው ለስራው ምን ያህል ረዳ ለማለ ነው? ይገናኛለች። ወደዛ ከሄድኩ በኋላ ያው የገባሁበት ሙያ አዲስ ስለነበረ ተከታታይ ስልጠናዎችን በሀገር ውስጥም በውጭ ሀገርም ወስጃለሁ። የተመደብኩበትም ብዙ ጊዜም ስራዬን የሚያጠፋሁት በደህንነቱ የጥናት ምርምርና ማዕከል ውስጥ በጥናት ኤክስፐርትነት ነው የሰራሁት። ከጀማሪ ኤክስፐርትነት እስከ ሲኒየር ኤክስፐርትነት ድረስ ሰርቻለሁ። በኋላም የመረጃ ማመዛዘኛና ማከፋፈያ መምሪያን በመምሪያ ኃላፊ እንደ ደረጃ አቋቁሜ ሰርቻለሁ። በመጨረሻም ላይ የሚኒስትሩ ስትራቴጂክ ኢንቴሊጀንስ ጉዳዮች የቅርብ ረዳትና የአገልፍ ጉዳይ ሚኒስተር የጽህፈት ቤት ኃላፊ ሆኜ አገልግያለሁ። የስራው ድል በፈጠረልኝ አመቺ ሁኔታ ከተለያዩ የጎረቤት ሀገሮች ጋር ከተለያዩ የዓለም ክፍል ጋራ በሚያገናኙ ዲፕሎማቲክ ስራዎችን ላይ እንደዚሁ በመካፈል ሰርቻለሁ። የኢትዮጵያን ችግር በሰላም ለመፍታት በተደረገኝ ጥረት ውስጥ በስውር የዲፕሎማሲ ኮንታክትም ሆነ በኦፊሻል ደረጃ የኢትዮጵያ ዴሊጌሽን አባል በመሆን ሰርቻለሁ እና ስራዎች በብዛት ይመስሉ ነበር። ወዴት ወዴት ሄዱ? ወደ በዚህ ተግባር በብዙ ቦታ ይዛሉ። አፍሪካ ውስጥም፣ አውሮፓም፣ ወደ አሜሪካም እስከ ካርተር ሴንተር አትላንታ በዚህ በተደረገው ላይ ሁሉ አባሎ ተገኝቻሉ። ከኢትዮጵያ መቼ እና ለምን ወጡ? ከኢትዮጵያ የወጣሁት አሁን ያለው መንግስት ስልጣን ከመያዙ አንድ ሁለት ሶስት ወር በፊት ነው። ከጠቅላይ ሚኒስትር አብይ አስተዳደር በፊት የነበረውን ወይም በኢህአደግ ማለት ሆኖ ኢህአደግ ስልጣን ከመያዙ ሁለት ሶስት ወር በፊት ነው። አሁን ያለው ሲሉ አሁን እንግዲህ ዶክተር አብይ የሚመሩት አስተዳደር ነው በኢትዮጵያ የሚታወቀው ብዬ ነው። እሺ የዶክተር አብይን እኔ ያው የኢህአዴግ ኤክስፔንሽናሪ ቤት ለማት እሺ በስራ ምክንያት ነው የመጣሁት ወደ ካናዳ አሳይ የሚለ ነው የመጣሁት ኢትዮጵያ ኤምባሲ ውስጥ በዛ ውስጥ እያለው ያው የመንግስት ለውጥ ስለመጣ እንግዲህ እስካሁን በስደት እዚህ ቆይ ቀርቻለሁ። መልካም የሙያ ልምዶ በተለይም ደግሞ ጥናትና ምርምር ስራዎች የሰሩባቸው የደህንነት ጉዳዮች ብዙ ሊያወያዩ የሚችሉ ናቸው። እርስዎ በሰሩበት የወታደራዊ መንግስት ስርአት ውስጥ የነበረውን በመመልከት ብንጀምር የደህንነት ስራ እንግዲህ መረጃ መሰብሰብን የስለላ የምንለውን በተራ አነጋገር ይመለከታልምና ለሀገር ሲሆንና ለስርአቱ ደህንነት ሲደረግ የተለያዩ አይነት ገጽታዎች እንደሚኖሩት መገመት ይቻላል። እስኪ ፈታፈት አድርገው እርሱን በሚያስረዱበት እንደርደር። አንድ ነገር መቼም ግልጽ መሆን ያለበት የደህንነት ስራ በየትኛውም ስርአት ውስጥ ቢሆን በየትኛውም ሀገር ውስጥ ቢሆን አለ ደህንነት ምንም አይነት አመራር መስጠት የሚቻልበት ሁኔታ የለም። ሁሉም ነገር የሚወሰነው በመረጃ ላይ ነው። መረጃ ደግሞ ሁለት ገጽታ ነው ያለው። አንዱ ገጽታ ጠላት ስለ አንተ ለማወቅ የሚፈልጋቸውን ነገሮች ሁሉ የምትሰውርበት፣ ጠላት ስለ አንተ አንዳችን ነገር እንዳያገኝ የምትከላከልበት አንዱ ዘርፍ ነው። ሁለተኛው ዘርፍ ደግሞ አንተ ስለ ጠላትህ አስቀድሞ በሚያደርገው ዝግጅት በአንተ ላይ ስላለው የታርጌት አመራረጥ ሊወስድ ስለሚገባው እርምጃዎች ሁሉ ማወቅ የምትችልበትን ደግሞ ሁኔታ ፈጥረህ ጠላትህ አስቀድሞ እርምጃ ከመውሰዱ በፊት የጠላትህን ዓላማ የምታኮላሽበት ዘርፍ ነው። እነዚህ ሁለቶቹ ፒላሮች ናቸው ለአንድ የኢንቴልጀንስ ተቋም እጅግ በጣም ወሳኝ የሆኑት። በዚህ ረገድ በአንድ አስፔክቱ በውስጥ ያለውን የሀገርህን ሁኔታ ተጠቅመው ሊያጠቁህ የሚፈልጉትን የጠላት ኃይሎች አስቀድመህ ሰረፍተህ ያንን ሁኔታ እድሉ እንዳይኖራቸው የመከላከል ተግባር ትፈጽማለህ። በሌላ በኩል ደግሞ ጠላትህን ፓራላይዝ ለማድረግና ያቀደውና የሚመኘው ነገር ተፈጻሚ እንዳይሆን እዛው ባለበት ሁኔታ ላይ አቦርት የምታደርግበት እንትን ነው። ማክሸፍ ማለት ነው። ማክሸፍ ማለት ነው። ኢንተርናሊ የሚሰራው የዴካውንተር ኢንተሊጀንሱ ብራንች የውስጡን ሁኔታ የሚመለከተው ነው። በውጭ ደግሞ ፖዚቲቭ ኢንተሊጀንስ የምትለው በተለያየ ሽፋን ካበር ወደ ጠላት ሀገሮች ሄዶ በጠላት ማዕከል በመቀመጥ ይሄን ያልኩትን ተግባር የሚፈጽምበት ሁኔታ ነው እና እነዚህ ሁለቶቹ ነገሮች በየትኛውም ስርዓት በየትኛውም ሀገር ላይ የሚጠቀሙባቸው ቋሚ የሆኑ ሁኔታዎች ናቸው እና የኢትዮጵያ የደህንነት ሚኒስትር እነዚህን ነገሮች ያከናውነ የቆያል። እንደው በዛውን ቀጥል ሲያቶ ጌታቸው ስለ ደህንነት መስሪያ ቤቶ ስለ ቀድሞ መስሪያ ቤቶ አሰራር ነው የሚገልጡልን እና አንድ ግን እንደው ማንሳት የሚያስፈልግ የሚመስለኝ ደህንነት ሲባል በአሉታዊ ነው ሰው የሚያውቀው። በፍርሀት በስጋት ጭምር ነው። ሰቆቃ፣ አፍራሽ ስምን ያሉ ጆሮ መጥባት ምናምን የመሳሰለ ይሄንን የሚያፈርስ እርግጠኛ ነኝ። ዓላማው ድብደባ አይደለም ወይም ሰቆቃ አይደለም። ግን መልካም መልካም ነገር ገጽታውን ማንሳት ይቻላል። በዛው በጀመሩት አካሄድ ነው ስለ መስሪያ ቤቱ ይቻላል። እንግዲህ ምን ነው መሰለ ትልቁ ነገር አንድ ህብረተሰብ ለመረጃ የሚኖረው ግንዛቤ ከደረሰበት የዕድገት ደረጃ አኳያ የሚመነጭ ይመስለኛል። እድሉን አግኝቼ ወደ ውጭ በማይበት ሰዓት ላይ እያንዳንዱ እዛ ሀገር ዜጋ መረጃ የመስጠትን መረጃን ሰምቶና ዳምጦ ደግሞ አስፈላጊውን ጥንቃቄ የመውሰድን በጣም በጣም ከፍ ባለ ሁለት በደህንነት ውስጥ የሚሰሩ ሰዎችንም የሚኖረው አክብሮት ለነሱ የሚሰጠው ድጋፍን ሁሉ በአንድ በኩል ያለ በእኛ በኩል ግን ስንመጣ ቅድም እንዳልከው ጆሮ ጠቢ፣ ወሬ አቀባይ፣ ሰላይ የሚሉት ነገሮች ብዙ የሚታየው ለሀገር፣ ለሕዝብ፣ ለወገን እንደሚሰራ ሳይሆን በሀገርና በወገን ላይ እንደሚሰራ ተደርጎ ይሄ ማሰር የመደብደብ የመደል የማሰቃየት ነገሩ ነው ጎልቶ ወጥቶ የሚታየው እና እኔ ያም ይመስለኝ ህብረተሰቡ ከደረሰበት የእድገት ደረጃ እና ካለው ግንዛቤ አኳያም ይመነጭ ይመስለኛል። ያ የለም ብሎ መካድ ሳይሆን ይህ የደህንነት መስሪያ ቤት ከዚሁ ጋራ በሌላ ገጽታው ላይ የሰራቸው ነገሮች አሉ ወይ ብሎ የሚለውን ነገር መመልከት ተገቢ ይሆናል። እሺ። ብዙ ጊዜ ደህንነት እንደ ፕሮፌሽን ሲታይ ደህንነትና ፓብሊክ ሲቲ አብረው አይሄዱም። አጥፊና ጠፊ ናቸው። ብዙ ጊዜ ስራህን አትገልጸውም፣ አታወጣውም፣ ፓብሊክ ይዘኸው አትቀርብም። ምክንያቱም ተልእኮ ውስጥ አይደለም እንጂ ምሳሌዎችን መውሰድ ይቻላል። ለምሳሌ ደህንነቱ በነበረው የጥናት የምርምር የስራ ውጤት የኢትዮጵያ ችግር ከጊዜ ወደ ጊዜ እየባሰ የነበሩን ችግሮችን የመፍታት እድሎች እየጠበቡ እየተገፋን ዳሩ መሀል የሆነ በሚመጣበት ሰዓት ላይ ይሄ ነገር ሊያዋጣ አይችልም። እስታተስኮ በዚህ መልኩ የሚያመጣልን ነገር የለም ልንጨብጠው የምንችለው ነገር ስለሌለ ችግሮቻችንም በሰላማዊ መንገድ መፍታት መጨረስ በግድ አለብን። ኢትዮጵያ ውስጥ የሚታዩ የማንነት ጥያቄዎች የፖለቲካ ጥያቄዎች ናቸው። ይህንን መፍታት ያለብን በሰላማዊ ድርድር በጠረጴዛ ዙሪያ ነው ብሎ ይህንን በሚገባ አስቀምጦ እንደዚህ አይነቱን መድረክ ለመፍጠር ከተለያዩ የኢትዮጵያ ተቃዋሚ ኃይሎች ጋራ ግንኙነት አድርጓል። ይሄ ሁሉ የነበረው አላማ በብሔራዊ እርቅ ዙሪያ የኢትዮጵያን አንድነት በጠበቀ መልኩ ችግሮችን በጊዜው መፍታቱ አስፈላጊም ነው አማራጭም የሌለ ሁኔታ ነው በሚል ደርሶ ይህንን ለማሳካት ይደክም ይጥር የነበረ ነው። ሁለት የኢትዮጵያ ችግር የውስጥ ችግር እየባሰ እየከፋ የመጣው በውጭ ያሉ የኢትዮጵያን አንድነት የኢትዮጵያን ሰላም የማይፈልጉ የውጭ ኃይሎች ስላሉ እንዲህ አይነቱን ነገር ለመቋቋም በእኛም በኩል አስፈላጊ ነው፣ እርምጃ መውሰድ ያሻል ተብሎ የክሮስ ቦርደር ኦፐሬሽኖችን በማካሄድ በምስራቅም ኢትዮጵያ በኩል በምዕራብም ኢትዮጵያ በኩል ተገቢውን ሁኔታ እያካሄደ ኢትዮጵያን ለመጠበቅ ብዙ ሙከራ አድርጓል። ዛሬ በምስራቅ ኢትዮጵያ በኩል የምናየው አንጻራዊ ሰላም ኖሮ ባይሆን ኖሮ በሶማሊያ በኩል ይደረግ የነበረው ግስጋሴ እስከ አዋሽ ድረስ ለመግባት የሚያግደው አንዳችም ነገር አልነበረም እና እንደነዚህ አይነቶች ስትራቴጂክ የሆነ ይዘት ያላቸው የክሮስ ቦርደር ኦፐሬሽኖች ሁሉ በስፋት ሲካሄዱ የነበረበት ሁኔታ ነው እና ይህን ይህን የመሰሉ ሌሎችም ተግባራትን ያከናውኑ የነበረ መስሪያ ቤት ነው። ግን ግን ነጥቦን ሳይረሱ አቶ ጌታቸው ከተቃዋሚዎች ጋራ ችግሮችን በሰላም ለመፍታት ጥረት ተደርጓል ያሉ መስሎኛል እና በተለይ የደህንነት መስሪያ ቤት ከኢትዮጵያ ተቃዋሚ ወገኖች ጋራ ችግሩን ለመፍታት የተደረገ ነገር አለ ነው ያሉኝ። ትክክል ነው። በዘመነ ደርግ ነው የምናወራውና እርቅና ውይይት እንደዚህ ጎልቶ መኖሩን ምናልባት አድማጮቻችን ያስታውሱ እንደሆነ አላውቅም። ለህዝብ ይፋ የማይደረጉ ግንኙነቶች እንደሚኖሩ መጠበቅ ይቻላል። ትክክል። ወደ ይፋው ከመደረሱ በፊት ብዙ በሚስጥር የተደረጉ ግንኙነቶች ነበሩ። አሁን ከሻቢያም ጋራ ብትወስድ፣ ከጀባም ጋር ብትወስድ፣ ከወያኔም ጋር ብትወስድ፣ እንዲሁም ፋዘር ከኢህአፓም ጋራ ብትወስድ ከእነዚህ ሁሉ ድርጊቶች ጋር ግንኙነት ተደርጓል። የመጨረሻው ፍላጎት የነበረው የእነዚህ ድርጊቶች የፖለቲካ ፕሮግራማቸው ምንድን ነው? እነዚህ ሰዎች የሚፈልጉት ምንድን ነው? እነዚህ ድርጊቶች የሚፈልጉት ምንድን ነው? ከየት እስከየት በምን መልኩ እነዚህ ሁሉ ወደ አንድ መድረክ ላይ መጥተው ተጣ ገባ ተካሂዶ በኢትዮጵያ አንድነት ዙሪያ ችግሮችን መፍታት የሚቻልበት ሁኔታዎች አሉ የሚለው አሰስመንትንም ጭምር ይዞ ይሰራ የነበረ ነው። ይሄ እንዳልከው በብዛት በሚስጥር ሲጓዝ ሄዶ አትላንታ ላይ ካርተር ሴንተር በተደረገው ግንኙነት ከሻቢያ ጋራ በይፋ ግልጽ ሆኗል። ከቲሴሌፍም ጋር እንደዚሁ ግንኙነት ተደርጎ ሮም ላይ ከአንድ ሁለት ዙር ተደርጎ እንደዚሁ ግልጽ ሆኗል እና ከብዙዎቹ ጋር ጊዜ ቀደመና ሁኔታዎች እንትን ሳይሉ ቀሩ እንጂ የተጀመረው ጉዞ ብዙ የተገፋበት ነበር። አቶ ጌታቸው ከዛሬ ሁኔታ ጋር የተያያዙ ነገሮችን እንደ ባለሙያ እንዲያዩ የምናነሳቸው ጥያቄዎች ጋር ከመድረሳችን በፊት የቀደመው ጋር አጠቃላይ የሚመስል ነገር ግን ያን ስርዓት የሚመለከት ጥያቄ ላስከተል። ተጠያቂ የሚያደርጉ ወደ ኋላ ሲመለከቱት የዜጎችን መብት ለመጫን የዋለባቸውን ሁኔታዎች መመልከት ይቻላል፣ በድፍረት ማየት ይቻላል። ዛሬ እውነት ነው አንድ ስዕል አብሮ መመልከት ተገቢ ይሆናል። ያም ብዬ ስል እነዚህ ይደረጉ የነበሩ ነገሮችን ጀስቲፋይ ለማድረግ አይደለም። ብዙ ጊዜ ጠላቶችህ የሚሰሩት ህግን ተከትለው አይደለም፣ ደንብን ስርዓትን ተከትለው አይደለም። ከስርዓት ከህግ ውጭ ነው የሚሰሩት እንደዚህ አይነቱን ነገር ለመቋቋም በምጥርበት ሰዓት ህጋዊ የሆኑ መድረኮችን ህጋዊ የሆኑ አካሄዶችን ተከትለህ የምትሄድ ከሆነ ብዙም ውጤት ላይ አልደርስም እና አንዳንድ ጊዜ ከራስህም ጋር የምትታገልበት ከራስህም ጋራ ስብዕና የሚጠይቅህ ኮንፍሊክት ውስጥ የምትገባበትም ሁኔታ አለ። ነገር ግን ብዙ ጊዜ የምታደርገው ክትትል የምታደርገው ሁኔታ በስውር የምትችለውን ያህል ትገፋለ። ምሳሌ ላንሳሌ ከዚህ ቀደም በእርግጠኛ ደረጃ የጠላት የመረጃ ሰዎች ሆነው ብዙ ስራ እንደሚሰሩ ተደርሶባቸው በጥርጣሬ ውስጥ የነበሩ ሰዎች ሊያመልጡ ሲሞክሩ በጠረፍ አካባቢ ላይ ተይዘው ወደ ፍርድ ቤት የቀረቡ ሰዎች ነበሩ። በፍርድ ቤት በኩል የነበረው ይሄ ሰው ኢትዮጵያዊ ነው፣ ከሰሜን ደቡብ፣ ከምስራቅ ምዕራብ እንደ ልቡ ተንቀሳቅሶ መሄድ ይችላል ኢትዮጵያ ግዛት ውስጥ እና በዛ ክልል ሊጠፋ ነው ብለህ ልትይዘው አትችልም ተብሎ የተለቀቁ ሰዎች ነበሩ። ምን ልህ ነው፣ ኤቪደንሱን አቅርበህ በፍርድ ቤት ደረጃ ላይ ለማሳየት የሚበረግፈውና ና ብዙ ያስከውን ነገር ሊያደናቅፍ ስለሚችል ኔትወርኩን በሙሉ አሳልፈ ላለመስጠት ሰውየውን መልቀቅ የምትገደድበት ሁኔታ ነው። በሌላ አስፔክቱ ግን እንደተባለው ብሔራዊ ደህንነትን ለመጠበቅ የሕዝብን ሰላም ለማረጋገጥ ስትል የግለሰቦችን መብትና አንዳንድ ሁኔታ መንካት የለም ብሎ ለማለት አያስደፍርም። ዝርዝር የኦፕሬሽን አፈጣጠሙን ግን በዚህ ሙያ ዙሪያ ላይ የሚያውቁ ሰዎች ካልሆነ በስተቀረ ሁሉም የደህንነት አባል ይህንን ነገር ያውቃል ብሎ ማለት አይቻልም። አንዱ አብዩ የደህንነት ስራ የግርዶሽ አሰራር ላይ የተመሰረተ ነው። አንዱ የሚያውቀው የተወሰነ ነው፣ ሌላው የሚያውቀው ሌላውን ነው እና ስለዚህ ሙሉን ስዕል ያለው ምናልባት የበላይ የመጨረሻውን ውሳኔ የሚሰጡት ወገኖች ናቸው ነው የሚሉን። ትክክል ነው። በኮምፓርትመንቴሽን ላይ ተመስርተ ስትሄድ የምታውቀው የሚሰጥህን የስራ ድርሻ ነው። ከዛ ውጪ ያለውን ሁኔታ ለማወቅ የምትጥር ከሆነ እንደውም በራስህ ላይ ሌላ ችግር ነው የምታመጣው። እና እያንዳንዱ ሰው የስራ ድርሻ አለው። ያንን ሰላለ አት ሀይር ሌብል ግን እነዚህን ነገሮች መፈጸም የሚችለው አካል የዲፕ ስቴት የሚባለው መዋቅር። የሚመራው በናሽናል ሴኩሪቲ ካውንስል ምክር ነው። በብሔራዊ ደህንነት መስሪያ ቤቱ፣ በብሔራዊ ደህንነት ምክር ቤት ጌታቸው፣ እንደው በዛው እኔም ገፋ ላረግ ነው። ተጨባጭ ነገር ማነሳለሁ። አሁን እርስዎ ስለ መስሪያ ቤቱ ታላቅነት፣ በእቅድ የመስራት ጉዳይ፣ የተሟላ አሰራርና አደረጃጀት እንዳለ ይናገራሉ። ግን ደግሞ በዛው በዘመነ ደርግ የነበሩ ከፍተኛ ባለስልጣን ደህንነት፣ እንደው የተሟላ አሰራር የለውም የተቀናጀ አካሄድ የለውም መረጃ አሰባሰቡም ትክክል ያልሆነ ነው የሚል እንዳልኩት በከፍተኛ ባለስልጣን፣ እንደውም እርስዎን ለቃለ መጠይቅ ቀጠሮ በማረግበት ጊዜ አንስተነዋል። ኮሎኔል ፍስሐ ደስታ በጻፉት መጽሐፍ ላይ ይሄንን ይናገራሉ፣ እንደው የተቀናጀና መልክ ያለው አሰራር እንደሌለ በደህንነቱ ደግሞ። እሳቸው እንግዲህ ሁለተኛ ሰው ናቸው የአገሪቱ ኮሎኔል ፍስሐ ደስታ። እርስዎ ካነሱት በኋላ መጽሐፉን እኔም ለማየት ሞክር ያለሁና ይሄን እንዴት ያዩታል? ደህንነት የመረጃና የጸጥታ ጉዳዮችን በሚመለከተው ውይይታችን ከአቶ ጌታቸው ጋር የጀመርነው ወግ አልጨረስንም፣ በኋላ ዘ እንመለሳለን። ተከታዩን አሁን ሰአቱ የንጉሴ አክሊሉ መስኮት የሚከፈትበት ነው። ንጉሴ አክሊሉ ስለ ኢትዮጵያ ዘመናዊ ትምህርት በጀመረው ተከታታይ ዝግጅቱ ከመምህርነት እስከ ዲሬክተርነት ብሎም እስከ ኮሚሽነርነት የደረሱት አቶ አማረ ጉልላት ከውጭ አገር መምህራን መካከል የኮከበ ጽባሁ ካርል ማይክ ለኢትዮጵያ ዘመናዊ ትምህርት ባለውለታ እንደነበሩ ራሳቸው አቶ አማረም ከኢትዮጵያ ወጣ ባሉ ቁጥር ከቀድሞ ተማሪዎቻቸው ያገኙ የነበረውን ምስጋና፣ ክብርና ሞገስ አውግቶን። አቶ አማረ ግን ስለ ራሳቸው ምንም አላሉም ነበርና ዛሬ ከአቶ አማሬ ጋር ሊያስተዋውቀን ነው። ከትውልድ እስከ እድገት ከልጅነት እስከ እውቀታቸው ያለውን ሁሉ ያወጉታል። እኛም እናደምጣለን። አማረ ጉልላት እሺ፣ የተወለድኩት በጉራጌ አገር ቡታጀራ አጠገብ ዶቢ ቀበሌ የሚባል በ1924 ዓ ም ነው። አባቴም ዘመቻ ስለሄዱ ወዲያው በእናቴ እጅ ነው ያደግኩት። ታዲያ ነው በ28 ዓመተ ምህረት ማለት ነው። በ24 ተወለድኩኝ። በ28 ዘመቻው ዘመቻው እሳቸው ቀደም ብለው ባሌ ከዛም ደሞ ኦጋዴን አደርጌ ተመድበው በዛው ነው ዘመቻ ይቀሩት እና፣ በዘመቻው ጊዜ በሙሉ እሳቸው እዛ ነበሩ። እኔ ጣሊያን ከወረረን ግጽ ጊዜ ጀምሮ እስከ 32 በእናትህ እጅ እዛው ሊታጀር አካባቢ ቢያድጌ በሰላሳ ሁለት አመተ ምህረት አባቴ ከጦርነት መልስ አስጠርተውኝ አዲስ አበባ መጡኝ። ከዛም ሱሉልታ አካባቢ ነው ከአባቴ ጋር የኖርኩት። ከዛ ተፈሪ መኮንን ትምህርት ቤት ገባሁ ከአንድ እስከ አራት። ከዛ ደግሞ በቤት በኩል ባልመመቸት ወደ አረጌ አጎቴ ጋር ሄጄ አስበተፈሪ ከአራት እስከ ስድስት ተማርኩ። ከዛ ደግሞ ለሁለተኛ ደረጃ ሐረር መድኃኒዓለም አምስት አመት ከዛ ደግሞ ዩኒቨርሲቲ ኮሌጅ ከአርባ ስድስት እስከ አርባ ዘጠኝ አራት አመት የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ነው። አዎ። ከዛ ደግሞ ያው ውጭ ሀገር እድል አግኝቼ ለሁለት አመት፣ በዚያን ጊዜ ማንም በሚገባ የተመረቀ ሁሉ በቀጥታ ስኮላርሺፕ ወደ ውጭ የመሄድ እድል ስላለው የአድል እያለኝ ለአንድ አመት ይተላለፍልኝ ብዬ የስራ ልምድ ለማግኘት ትምህርት ሚኒስቴር ተመድጨ የአንድ አመት ስሰራ ስኮለርሺፕ ክፍል ነበር የምሰራው። እዛ አንድ አመት ተኩል እንደሰራሁ ከዛ ተነስቼ አሜሪካ ሄጄ እዛ ሁለት አመት ማስተር ዲግሪዬን አግኝቼ ለመለስኩ። ከዛ ስንመለስ እንደገና እስከወዳስቱ ክፍል ደግሞ ባዶ ስለሆነ ለጊዜው እዚህ ደግሞ ስራ ሉኝ አንድ ስድስት ወር እንደሰራሁ ከዛ በራሴ ምርጫ መድኃኔዓለም ትምህርት ቤት ማስተማሪነት ተመደብኩ። ከመድኃኔዓለም ትምህርት ቤት ደግሞ የኮክ በጽባ በመምህርነት ወይስ በዲሬክተርነት? በመምህርነት እዛ ምክትል ዲሬክተርነት አገኘሁ። ከዛ እዚህ ተማሪዎችና አስተማሪዎች ትንሽ ችግር ተፈጥሮ ተፈጥሮ ዲሬክተሩ ይሄድልን በሚል የውጭ ሀገር ሰው ካናዲያን ነበረ። እሱ ሲሄድ እኔ እዚህ ተመድቤ የመጣሁ በአምሳ አራት በአምሳ አራት ከአምሳ አራት እስከ ሀምሳ ስድስት መጨረሻ እዚሁ ቆየሁ። በአምሳ ሰባት እዚህ የነበረውን መምህራን ማሰልጠኛ የአዲስ አበባ መምህራን ማሰልጠኛ ኢንስቲትዩት ተብሎ እንዲቋቋም አውጣና አቋቁሞሪ ለማለት ትምህርት ሚኒስቴር እሱን አቋቋምኩ። አንድ አመት እንደሰራሁኝ ከዛ እንደገና ተመልሼ ኮከበ ጽባህ ትምህርት ቤት እስከ ስልሳ ሁለት ሰራው። በስልሳ ሁለት አዲስ አበባ ትምህርት ቤቶች ምክትል ስራ አስኪያጅ፣ ከዛ ደግሞ ትምህርት ሚኒስቴር የሁለተኛ ደረጃ ትምህርት ቤቶች ቺፍ ኤክስፐርት ብለው አስቀመጡኝ። ከዛ ደግሞ ስልሳ ሰባት ሲመጣ የትምህርት ሚኒስትር ቋሚ ተጠሪ ብለውኝ እስከ 68 ሁለት አመት ሰርቼ ከዛ ደግሞ አለማያ ኮሌጅ በአስተዳዳሪነት በጦርነቱ ጊዜ እዛ በ69 ማለት ነው በሶማሊያ ከ69 እስከ ሰባ ድረስ እዛ በጦርነቱ ቆይቼ ከዛ ወጥቼ ሳይንስና ቴክኖሎጂ ኮሚሽን ሰባት አመት ሰርቼ ቱረታ ወጣሁ። አመሰግናለሁ አቶ አማረ። ለዛሬው በአጭሩ እዚህ ላይ ይብቃን። በሚቀጥለው ጊዜ ደግሞ የቀሩንን እንዲሁን እናነሳሳለን። አድማጮች፣ የአቶ አማረ ጉልላት ታሪክ ሰፊ ነው። በሚቀጥለው አስራ አምስት ቀን ደግሞ ዋና ዋና የሆኑትን ነጥቦች ይዤ መለሳለሁ። እስከዛው ደህና ሁኑ። ማንነት የራስ ሃይማኖት የግል ነው። አገሬ ማሰሪያው ኢትዮጵያዊነት ነው። ለሁ ለሁ በአዲስ ዓመት የለም ሞት ባደይ ሞት ለገዳይ በመስከረም በመስከረም ሰላም ሰላም የመስቀለታ ባን ገበታ ከንጉሴ በኋላ አዲሱ የፈረንጅኛ ሙዚቃ ብናጫውት እንደሚቆጣ ን አትጠራጠር። ከሄዱ ለአንተም ተስማማል። በል አዎ፣ አትጠራጠር። እኔም ደስ ብሎኛል። አዲሱ የአዲስ አመት ሽግግር ነውና ሁለት ካላንደሮች ያለው እንኳን አብሮ አደረሰን። ሁለት ካላንደሮች፣ ሁለት የቀን መቁጠሪያ የምንጠቀም በመሆናችን ሁለት በዓላት በሺ ነው። መቼም አዲሱ አመት ሊገባ ሁለት ቀናት ናቸው የቀሩት። የለፈው አውሮፓውያን መገባደጃ ሁለት ሺ አስራ ሰባት ሊያበቃ ሲል ወደ ሁለት ሺ አስራ ስምንት የኢትዮጵያ የለውጥ እንቅስቃሴዎች እየጎሉ እስከመጡበት ጊዜ ድረስ ተሰሚነት ያላቸውን ታላላቅ ሰዎች ባቀረቧቸው ጽሁፎች መነሻነት ጋብዘን እናነጋግር ነበር ሁለተኛ መሰረታዊ ቁልፍ ቁልፍ ክንውኖችን በፕሮግራሞቻችን ብቻ ሳይሆን በመላው ሀገሪቱ በተከናወኑ የለውጥ እንቅስቃሴ ውስጥ የታዩትን አንዳንድ ምንጠቃቅስ፣ ለምሳሌ በመላው ሀገሪቱ የሚገኙ እስር ቤቶችን የሞሉት በብዙ ሺህ የሚቆጠሩ እስረኞች መለቀቅ፣ የጠቅላይ ሚኒስትር አብይ ወደ ስልጣን መምጣትና ለሚሊዮኖችም አንዳች ተስፋ የፈነጠቀ የለውጥ አየር መናኘት ሌሎች በርከት ያሉ ነገሮችም ማለት ይቻላል። የተቃዋሚ ቡድኖች ከያሉበት ወደ ኢትዮጵያ የገቡበት አንድ ሰሞን የአቀባበል ስነ ስርዓት በርክቶ የነበረበት ከሚጠቀሱት ውስጥ ናቸው። አዲሱ የአመቱን ክንውኖች እኛ ለመንደርደሪያ ያህል ጠቃቀስን እንጂ ፈታ ፈታ አድርጎ ትንታኔ ይጠይቃል። በሌላ ፕሮግራም ግን ተገቢ ባለሙያዎች የምንላቸው የሚመለከታቸው ለርዕሶቹ ቅርብ የሆኑ ሰዎችን ይዘን ውይይቶችን እንሰራለን። በጣም ጥሩ ነው። Akwai shi ne, ne,

አቶ ጌታቸው እንደው በዛው እኔም ገፋ ላረግ ነው ተጨባጭ ነገር ምን ማነሳለሁ። አሁን እርሶ ስለ መስሪያ ቤቶ ታላቅነት፣ በእቅድ የመስራት ጉዳይ፣ የተሟላ አሰራርና ደረጃጀት እንዳለ ይናገራሉ። ግን ደግሞ በዛው በዘመነ ደርግ የነበሩ ከፍተኛ ባለስልጣን ደህንነት እንደው የተሟላ አሰራር የለውም የተቀናጀ አካሄድ የለውም መረጃ አሰባሰቡም ትክክል ያልሆነ ነው የሚል እንዳልኩት፣ በከፍተኛ ባለስልጣን እንደውም እርሶን ለቃለመጠይቅ መጠይቅ ቀጠሮ በማድረግበት ጊዜ አንስተነዋል። ኮሎኔል ፍስሐ ደስታ በጻፉት መጽሐፍ ላይ ይሄንን ይናገራሉ፣ እንደው የተቀናጀና መልክ ያለው አሰራር እንደሌለ በደህንነቱ። ደግሞ እሳቸው እንግዲህ ሁለተኛ ሰው ናቸው የአገሪቱ ኮሎኔል ፍስሐ ደስታ። እርስዎ ካነሱት በኋላ መጽሐፉን እኔም ለማየት ሞክር ያለሁና ይሄን እንዴት ያዩታል? ቸው መጽሐፍ እንዳልከው እኔም ክወሰ ብቻ አንብቤዋለሁ። በተለይ ደህንነትን በሚመለከት ያቀረቧቸው ሀሳቦች በጣም በጣም የሚገርም ሁኔታ ነው ያለው። አንደኛ ኮልፍሳ ደስታ የመከላከያ የደህንነት የአስተዳደርና የፍትህ አካላት መምሪያ ሆኖ የፓርቲው ቢሮ ነበራቸው። ይሄ ቢሮ ግን ኖሚናል ነው፣ ምንም አይነት መዋቅራዊ ትስስር የነበረው አይደለም፣ የስም ነው አንድም ከደህንነት ጋራ የሚያገናኛቸው አንድም ከመከላከያ ጋራ የሚያገናኛቸው መዋቅራዊ ትስስር ያልነበረ አንድም የደህንነት ሪፖርት ወደ እሳቸው ጋር ያ የማሄድ የነበረ እሳቸውም ይህንን አካል የሚመራው ብለው ምንም አይነት ጥያቄ የማይጠይቁበት ሁኔታ ነበር የነበር። እንግዲህ ሁለተኛ ሰው ናቸው፣ ከኮሎኔል መንግስቱ ቀጥሎ ያሉ ሰው ናቸው። እንደውም ድፍረት እንዳይሆንብኝ እንጂ ከእርስዎ የተሻለ መረጃ ይኖራቸዋል ብለን እንገምት እንችላለን። እውነት ነው። እንግዲህ ሁለተኛ ሰውነቱን አሁን አላውቅም። በፊት ምክትል ፕሬዚዳንት እንደነበሩ አውቃለሁ። በኋላ ግን ምክትል ፕሬዚዳንት የሚባለው ነገር ተነፍቶ ስላልነበረ እሳቸው እንዳልኩ የፓርቲው የመከላከያ፣ የደህንነት፣ የአስተዳደርና የፍትህ ጉዳዮች ኃላፊ ነበሩ። በዚህ ወቅት ወደ እሳቸው ጋር የሚሄድ አንዳችም አይነት የኢንቴሊጀንስ ሪፖርት የለም። አንድ ነገር እንደው ላንሳና ገልጽላለ በመረጃ አሰራር የነበረን ስታንዳርድ ኦፕሬቲንግ ፕሮሲጀር በቀጥታ መረጃዎች ይሰሩ የነበሩት በሁለት ኮፒ ነው። አንደኛው ኮፒ በቀጥታ ለሀገሪቱ ፕሬዚዳንት ጽሕፈት ቤት ሲላክ ሁለተኛው ኮፒ ለሀገር ውስጥ ጉዳይ ሚኒስትሩ ጽሕፈት ቤት የሚቀር ነው። ከዚህ ሁለት ኮፒ ውጪ ለማንም የኢንቴሊጀንስ ሪፖርት አይደርስም ነበር። ይሄ ሪፖርት እንዴት ይሰራል? ማን ይህን ሪፖርት ያደርሳል? ይሄ ሪፖርት እንዴት ይቀመጣል? እንዴት ይወገዳል? ፊድባክ እንዴት ሆኖ ይመጣል? እነዚህ ሁሉ ራሱን የቻለ ሂደት የነበረው ነው እና ወይል ፍስሐ ደስታ በጻፉት መጽሐፍ ላይ ከደህንነቱ በኩል የሚመጣ አንዳችም ሪፖርት አልነበረም፣ ስትራቴጂክ የሆነ እንትን ሌለውም ተብሎ የሚባለውን ባላዩት ሪፖርት የማይቀርብላቸው ሪፖርት ይህን የመሰለ መደምደሚያ ላይ እንዴት እንደደረሰው ሳስብ በጣም ግራ ይገባኛል። ምን አይነት ሪፖርቶች ይሰሩ ነበር የሚለውን ማጥቀስ ከተፈለገ ጥሩ ነው። በየዕለቱ የሀያ አራት ሰዓት የመረጃ ሪፖርቶች ዴይሊ ኢንቴሊጀንስ ዳይጀስት በሚል ይላክ ነበረ ለማ ለፕሬዚዳንቱ፣ ተጠሪነቱ ቀጥታ ደህንነቱ እዛ ስለሆነ ሪፖርቱን ያቀርብ የነበረው እዛ ብቻ ነበረ። ይሄ እንግዲህ የሳምንት ሪፖርት፣ የወሩ ሪፖርት፣ የልዩ ሁኔታዎች ወይንም ክፍተቶች ሪፖርትን በቋሚነት ይላክ ነበር። ከዚህ ውጪ ይሄ ፔስት አናሊሲስ የሚባለው የፖለቲካል ኢኮኖሚክ ሶሻል ን ቴክኖሎጂካል የሆኑ መረጃዎችን ያካተተ በእኛና በጠላት ሀይል መካከል ላይ ያለውን የሀይል ሚዛን ከነሱም በስተጀርባ የተሰለፉ ሀገሮችን ሁሉ አጠቃላይ ሁኔታ እየተገመገመ አንጻራዊ በሆነ መልኩ ይቀርብ የነበረ የመረጃ ሪፖርት ነበር። ከዚህ ሌላ እስዋት አናሊስስ የሚባለው ትሬንግስ ዊክነስ ኦፖርቹኒቲ ና ትሬት የሚባለው አናሊስስ በተለይ በሚሊትሪ አስፔክቱ በኢትዮጵያ መንግስት የመከላከያ ሀይል ና በተለያዩ የተቃዋሚ ሀይሎች ላይ አርምድ ስትራግል ያካሄዱ በነበሮች ላይ ያለውን እድል በሚገባ እየተነተነ ሊወሰድ የሚገባውን የጥንቃቄ እርምጃ ሁሉ ይጠቁም የነበረ ሪፖርት ይቀርብ ነበር። ከዛም ጋራ ደግሞ በአመት አንድ ጊዜ የመረጃ ኃላፊዎች፣ የጥናት ኤክስፐርቶች፣ በውጭ ጣቢያ የሚገኙ ኃላፊዎችን ሁሉ ያካተተ ሰፊ የመረጃ ግምገማ ተካሂዶ የብሔራዊ ደህንነት የመረጃ ግምት ወይንም ናሽናል ፎርካስት ለሚቀጥለው አመት ምን ሊሆን ይችላል የሚል የቅድሚያ ማስጠንቀቂያ ሪፖርቶች ሁሉ እየተሰሩ ይቀርቡ ነበረ። ከዚሁ ባሻገር ሲናሪዮ አናሊሲስ የሚባለው ምን ሁኔታዎች ሊከተሉ ይችላሉ፣ አዝማሚያዎች የሚገመገሙበት ማለት ነው። የሚገመገሙበት እንዲህ አይነት ሁኔታ ምን ያስከትላል፣ ይሄ ሊከተል ምን እርምጃ መውሰድ አለብን? ይሄ ያልሆነ እንደሆነ ምንድን ነው የሚሆነው? በሚል እነዚህ ዋቲፍ የሚባሉትን ሲናሪዮ አናሊሲሶች በሚገባ እየተሰራ የዚህ ሲናሪዮ ፕላኒንግ እና ስትራቴጂክ ፎርካስቲንግ በሚገባ እየተቀመጠ እየተሰራ ይላት ነበር። እንደውም አንድ ጥሩ ነገር አስታወስቀኝ። ቅድም ጥያቄ ላይ የህልፍ ስራ ደስታ በመጽሐፋቸው ላይ የደህንነት ሚኒስትሩ ከአምስት አመት በፊት ወያኔ እንደሚገባ አውቅ ነበር ብለዋል ብለው አንድ መጽሐፋቸው ላይ አስቀምጠዋል። ይሄ የደህንነት ሚኒስትሩ ይህን እንዴት አወቁ? ጠንቋ የቀልበው ወይ መጽሐፍ ገዛጭ ምናምን ነገር አስቀምጠው ሳይሆን ይሄ የደህንነቱ የሲናሪዮ ፕላኒንግ እና ስትራቴጂክ ፎርካስት ጥናት ላይ መጨረሻ ላይ ተደርሶበት የነበረው ግንዛቤ ዛሬ ባለው የውስጥ ሁኔታችን፣ በውጭ ባለው የዓለም የኃይል አሰላለፍ ለውጥ ሁኔታዎች ሳይለወጡ በዚህ የሚቀጥሉ ከሆነ የጥናት ውጤታችን የሚያሳየው ሚን ፋይቭ ይርስ አንዱም ወደ አስመራ ሌላውም ወደ አዲስ አበባ የሚገባበት እድል አለ የሚል አስር ትክክል በሆነ መልኩ ተረጋግጦ የቀረበ የጥናት ውጤት ነው። ሌላ አንድ መጨረሻ ላይ ላንሳናል። በመጨረሻው አካባቢ ላይ የአንድ ደህንነት ኤግዚቢሽን ድሮ ፖሊስ ክለብ አካባቢ የነበረበት አካባቢ ላይ አንድ ኤግዚቢሽን ማዕከል ነበር። እዛ ኤግዚቢሽን ማዕከል ላይ መደምደሚያው የነበረው አንድ ትልቅ የኢትዮጵያ ካርታ በትልቁ ተሰርቶ የኢትዮጵያ እጣ ፋንታ ይህንን ይመስላል ተብሎ ፕሮጀክት እንደሆነ ፎርካስት እንደሆነ የተቀመጠ እንትን ነበር። ዛሬ ፊቴ ላይ ይታየኛል። ያሳየ የተነበየ ኤግዚቢሽን ነበረ። የመጀመሪያው ፓርክ ላይ ያሳየ ነበረው ኤርትራ እንዴት አድርጋ ተሰንጥቃ ስትወጣ ያሳያል። ከዛ በኋላ በሶማሌ በኩል ያለው ስጋት ምን እንደሚመስልና የኦጋዴንን አካባቢ ይዞ እንደመሄድ የትግራይ ሁኔታ ዛሬ እንደ ትልቅ ነገር የሚታየው የዚህ የወልቃይትን የጸገዴን የጸለምትን አካባቢ ይዞ ራያና ቆቦን ይዞ በአንድ በኩል ከጅቡቲ ጋር በሌላ በኩል ከሱዳን ጋር ኢንተርናሽናል ድንበር ሰርቶ የመካለልና የመሄድ የኢትዮጵያ ሁኔታ ይህን የመሰለ የመፈራረስ አዝማሚያ ስለሚያመጣ ሁላችንም ለዚች እናት ሀገር ዘመኑን ንቁም በሚል መፈክር ነበር እንግዲህ ሽኖ የሚያልቀው። እርምጃዎች ተወሰዱ። አቶ ጌታቸው እኚህን መሰል ድምዳሜዎች በመረጃ የተደገፉና ዛሬ ወደ ኋላ መለስ ብለን ስንመለከት ቀድሞ የመረጃ ድርጅቱ ሲደርስበት የተወሰዱ ማስተካከያ እርምጃዎች ነበሩ። ከዚህ ጋር አያይዘው እርምጃ አለመወሰድ ብቻ ሳይሆን ካለመወሰዱ የተነሳ የኢትዮጵያ ሁኔታ እየተዳቀመ የኤርትራ የነጻነት ተዋጊዎች በዚያን ጊዜ ማለቴ ነው ተደጋጋሚ ድል ማግኘት አልፎ ተርፎም አገር ውስጥ የ ሰማንያ ሶስቱን የመሰለ መፈንቅለ መንግስት ሙከራ በመጨረሻም ደርግ ጀኔራሎቹ እየከዱት ይባላል እየተዳከመ ሄደው እርምጃ ይወሰዳሉ። ይህ ሁሉ እየሆነ ደህንነቱ ምን ይሰራ ነበር የሚል ጥያቄም ያነሰዋሉ። አዲሱ ያሰብነው ከቀደመው ከወታደራዊ የደርግ ስርዓት የደህንነት አሰራርና ሁኔታ ዛሬው ያለንበት ሁኔታ እንዲወስደን ነበረ። የደርጉንም አላገባደድንም። በዚያ ዘመን የነበሩ ብዙ የሚባሉ የሚነሱ ጉዳዮች ነበሩና መለስ ብለን ውስጡ በነበሩ በሚያውቁ ሰው አይን መልከት ለማድረግ ሞክረናል። በሌላ ፕሮግራም በሚቀጥለው ዝግጅት ብንመለስ ምን ይመስላል? ረዥም ሰዓት ነው ያዋየ ናቸው። ደግሞም በሆነው ጠቃሚ ጠቃሚ መረጃዎች ሰጥተውናል። እና አድማጭ በጉጉት ይጠብቃል ብዬ ተስፋ አረጋለሁ። የሚቀጥለው ራዲዮ መጽሔት ላይ ጠብቁን አድማጮች አቶ ጌታቸው ተፈራን ለጊዜያቸው እናመሰግናል የዛሬውን በዚህ አጠናቀቅን። ውድ አድማጮች፣ ይሄ ዜማ የፈረንጆች ዜማ ማለቴ ነው፣ እስከ ማጠቃለያ ዜና ያዳርሰናል። ለደናደሩ ስንበት እንመለሳለን። አድማጮች አሁን የማጠቃለያ ዜና እናነባለን። ዛሬ በኮንጎ ዲሞክራሲያዊ ሪፑብሊክ በሚሊዮኖች የሚቆጠሩ ዜጎች የተሳተፉበት ብሔራዊ ምርጫ ተካሂዷል። በምርጫው ሂደት ተደጋጋሚ የማዘጌት ሁኔታና መሰናክሎች እንዲሁም የማጭበርበር ክሶች ሲታከሉበት ቆይቷል። በዛሬው ምርጫ በሚሊዮኖች የሚቆጠሩ ዜጎች መርጠዋል። በምርጫው ወቅት ርምስ ግራ መጋባትና ቁጣ ይንጸባረቅ እንደነበር ተዘግቧል። በኮንጎ ታሪክ በጣም ወሳኝ ነው በተባለው ምርጫ አርባ ሚሊዮን የሚሆኑ መራጮች ድምፅ ሰጥተዋል። አምስት የሳህል ሀገሮችን የሚያቅፈው ቦኮ ሐራምንና አልቃይዳን የመሳሰሉትን ጽንፈኛ ኃይሎች ለመዋጋት የተመሰረተው የጥምረት ኃይል በገንዘብ አቅርቦት እጦትና በአባል ሀገሮቹ መካከል ባለው የማስተባበር ጉድለት ምክንያት ችግር እንደገጠመው ታውቋል። ይህ ችግርም አሸባሪዎችን የመዋጋት ተልእኮውን ሊጎዳ እንደሚችል አንዳንድ ባለሥልጣኖችና ተንታኞች እያስጠነቀቁ ናቸው። የዩናይትድ ስቴትስ ከፊል መንግስታዊ ስራ ከተዘጋ ዘጠነኛ ቀኑን በያዘበት በሆነ ወቅት ፕሬዚደንት ዶናልድ ትራምፕ ለድንበር ጥበቃ ያስፈልጋል የተባለው የገንዘብ ሀሳብ መቅረብ እንዳለበት ትላንት ቅዳሜ ጫና አድርገዋል። በዩናይትድ ስቴትስ የሚመራ የጥምረት ኃይል እንደ አውሮፓ አቆጣጠር ከ2014 ዓ.ም አንስቶ በአራት ዓመታት ውስጥ ማለት ነው። እስላማዊ መንግሥት ነኝ በሚለው ጽንፈኛ ኃይል ላይ በኢራቅና በሶሪያ ሲያካሄዳቸው የቆዩት የአየር ድብደባዎች ከአንድ ሺህ በላይ ሄደዋል። የአሜሪካ ድምፅ ራዲዮ በ22 በ25 እና በ31 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚ ላይ አበቃ። ነገ ሰኞ ከምሽቱ ሶስት ሰዓት በመደበኛው ስርጭት መልሰን እስከምንገናኝ አቀናባሪያችን ንጉሱ ታምሬ ጋር የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበ፣ እኔም አሉላ ከበደ በዚሁ እንሰናበታለን። ሰላም፣ ደህና ደሩ።